የሳውዲ አረቢያ መንግስት የመኖሪያ ፍቃድ የሌላቸው ባዕዳን ሰራተኞች ከሀገሩ እንዲወጡ ያስቀመጠውን የጊዜ ገደብ የኢትዮጵያ መንግስት ባቀረበው ጥያቄ መሠረት ማራዘሙ ተገልጧል። የዘጠና ቀናት የጊዜ ገደቡ ባለፈው ረቡዕ የሪያድ መንግስት ሰላሳ ቀናት መጨመሩም ታውቋል። እስካሁን ከአርባ ሺህ በላይ ኢትዮጵያውያን ወደ ሀገር መመለሳቸው ሲታወቅ ዝግጅት አጠናቀው በአውሮፕላን አቅርቦትና በተለያዩ ምክንያቶች መብረር ሳይችሉ የቀሩ እናም የሚንገላቱ አሉ። ይህ በእንዲህ እንዳለም ሀያ ሺህ የሚደርሱ ደግሞ ከአሰሪዎቻቸው ጋር በመጋጨት በሕገ ወጥና በልዩ ልዩ ወንጀሎች ተከሰው እስር ቤት እንደሚገኙ እንዲሁም ከ ሁለት መቶ ሃምሳ ሺህ በላይ የሚሆኑና ውጡልን ስለሚለው ትዕዛዝ ያልሰሙ ወይንም ወደ ኢትዮጵያ መመለስ የማይፈልጉ ዜጎች መኖራቸውም እየተነገረ ነው። ያልተመለሱት ምን ይጠብቃቸዋል? ተቀብሎ ከማህበረሰቡ ለማዋሃድ በሥራ ለማሰማራትስ ምን አይነት ዝግጅት ተደርጓል? የሚሉና ሌሎችም ነጥቦች ተነስተዋል። በለጥያቄው መልስ በተሰኘው ዝግጅታችን ተሳታፊዎች የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም፣ ከዚህ ቀደም ከሳውዲ የተመለሱ ኢትዮጵያውያን ላይ ያተኮረ ጥናት ያደረጉ የአዲስ አበባ ዩኒቨርሲቲ የማህበረሰብ ስነልቦና መምህር ዶክተር አበባው ምናየ፣ ከአዲስ አበባ የጀርመኑ ራዲዮ ዘጋቢ ስለሺ ሽብሩ ከሪያድ በፕሮግራሙ ተሳትፈዋል። አዘጋጅና አቅራቢ ትዝታ በላቸው ናት። ወደ ዝግጅቱ አቶ መለስ አለም፣ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ፣ በጣም አመሰግናለሁ። አመሰግናለሁ የሳውዲ መንግስት ያወጣውን የዘጠና ቀናት አዋጅ ተከትሎ የኢትዮጵያን ዜጎችን ለመመለስ ከፍ ያለ ጥረት ስታደርጉ ነበረ። ነገር ግን አንዳንድ እንከኖች አጋጥመዋል። ወደ እንከኖቹ ሳንገባ ግን ቀኑን አራዝሟል የሚል ዜና ደርሶናል እና እስቲ በዛ ላይ ያሉትን አመለካከት ይግለጹልንና እንቀጥላለን ወደ ሌሎች ጥያቄዎች። ወይዘሮ ትዝታ የአሜሪካ ድምጽ ሬዲዮን እንዲሁም አየር ላይ ያሉትን ጋዜጠኛ ስለሽሽብሩን እንዲሁም ዶክተር አበባ ማናየን በዚህ ሀገራዊ ጉዳይ ያገባናል ይሰማናል ብለው በመምጣታቸው በመታደማችን ማመስገን እፈልጋለሁ ይህን ካልኩ በኋላ እንግዲህ የሳኡዲ መንግስት ያወጣው የእፎይታ ጊዜ ተከትሎ አዋጁ በወጣ በማግስቱ በማግስቱ ግብረ ሀይል አቋቁሞ ይሄ ግብረ ሀይል ከፌዴራል መንግስት ተቋማት ከክልል መንግስት ተቋማት የተውጣጣ ነው የራሱን እቅድ አውጥቷል የራሱ እቅድ በሶስት ምዕራፍ የተከፈለ ነው የመጀመሪያው ምዕራፍ መስጠት ህብረተሰቡ እስከ አዋጁ በቂ እውቀት እንዲኖረው የማድረግ ስራ ሲሰራ ቆይቷል። ሁለተኛው ምዕራፍ ዜጎች ተደራሽ የሆነ አገልግሎት እንዲያገኙ፣ የጉዞ ሰነድ እንዲያገኙ፣ ምዝገባው ሂደት ጋር ያሉ እንትኖች እንዲፈቱ የማድረግ አንደኛው እንቅፋት የነበረው የዲኤንኤ ጉዳይ እንዲፈታ፣ መውጫ ቢዛ እንዲሰጡ እንዲሰጣቸው ወገኖች ቁጥር እንዲጨምር፣ ከሰሪዎቻቸው ጋር ተጋጭተው በሂደት ላይ የነበረ ጉዳያቸው ችግራቸውን ሊፈታ እና ሌሎችን ቀረጥ ነጻ መብት የመስጠት ስራ ሲሰራ ቆይቷል። ሶስተኛ ምዕራፍ የማቋቋሙ ነው። ስለዚህ በአጠቃላይ ይሄ የሳኡዲ መመለስ ተግባር እና በዛ መካከል ያጋጠመው ችግሮች መታየት ያለባቸው ከእንደዚህ ትልቅ ስዕል አንጻር መሆን አለበት የሚል እምነት አለኝ። አስቸኳይ ጊዜ ሁኔታን ያጋጠመን ድንገተኛ ሁኔታን ያጋጠመን በእንደዚያ ያህል ቁጥር ወደ አገር ቤት የመመለስ ስራ የራሱ ድንገተኛነት የሚወልደው ችግር አለ ይመስለኛል። አጠቃላይ ግን እስካሁን የመጣው ሂደት መንግስት ዜጎቹን ወደ ሀገር ቤት ለመመለስ እያደረገ ያለው ጥረት ስኬታማ ነበር ብሎ ማለት ይቻላል። እንግዲህ አንደኛው ተግዳሮት የነበረው የፎይታ ጊዜ ዘጠና ቀን ነው። በዘጠና ቀን ውስጥ ከፍተኛ ቁጥር ያለውን ዜጋ ወደ ሀገር ቤት መመለስ አይችልም አይቻልም። ሁለተኛ ወደ አገር ቤት ሲመጣ የዲኤንኤ ምርመራ አለ። ለምሳሌ ከሁለት ሳምንት እስከ ሶስት ሳምንት ይወስዳል። ይህ ማለት መመለሻውን የጊዜ ሰሌዳ አንድ ሶስተኛውን ይወስዳል። ይሄ ባለበት ከፍተኛ ቁጥር ያለውን ዜጋ መመለስ ስለማይቻል የፎታ ጊዜው ይጨመር በሚል ክቡር ጠቅላይ ሚኒስትር አቶ ሀይለማርያም ደሳሌ ለሳኡዲ ንጉስ ደብዳቤ ልከው ይህንኑ ደብዳቤ የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ ገበየሁ ይዘው ሪያድ ነበሩ። ከትናንት ድረስ ይሄ ሲሆን ስንጠባበቅ ነበር። በነገራችን ላይ ከሳምንት በፊት ተመሳሳይ የሆነ ጥያቄ በኢፌዴሪ የውጭ ጉዳይ ሚኒስትር በኩል ለሳኡዲ ቀርቧል። ይሄ ጊዜ መራዘሙ በጣም ጠቃሚ ነው፣ ትርጉም አለው ግን ብቻውን ግብ አይደለም። በዚህ ጊዜ ውስጥ ዜጎቻችን እስካሁን ያልወሰኑ እንዲወስኑ ይሰጣል። ወስነው ትኬት ገዝተው ለመምጣት እየሞከሩ ያሉ ወገኖቻችንን ለማምጣት መንግስትም ትንፋሽ ይሰጠዋል። አገር ቤት ለማቋቋም ወደ ህብረተሰቡ እንዲቀላቀሉ ለማድረግ እየተጀመረ ያለውን ተገለጠ ለማጠናከር እድል የሚሰጥ ነው። በአጠቃላይ ግን ይሄ የፌዴራል መንግስት የዲፕሎማሲያዊ ጥረት ውጤት ተደርጎ ሊቀመጥ ይችላል። በጣም ጥሩ አቶ መለስ፣ ጠለቅ ብለን እንወያያለን እነኝን ተመላሽ ዜጎችን ለማቋቋም ስለሚደረገው ጥረት። ነገር ግን እስቲ ወደ ጋዜጠኛ ስለ ሽሽብሩ ሊሂድና አሁን በወቅቱ በአሁኑ ሰዓት በየአውሮፕላን ጣቢያው እንዲሁም እስር ቤት ስላሉት ትኬትም ቆርጠው ሊሳፈሩ ስላልቻሉት አዲስ ነገር ካለ ብታስረዳን። አመሰግናለሁ ህዝታ። ዛሬ ያለው ሁኔታ ከሰሞኑም ብዙ የተለየ አይደለም። ዛሬ ራሱ ዘገባ አለኝ። ኔ ዶቸ በሌላ ላይ የሚተላለፍ ይህምኑ እየተመለከተ ነው። በአየር መንገድ ተርሚናል ውስጥ አሁንም ወደ ሀገር መግባት ያልቻሉ ሰዎች አሉ። ሆቴል ውስጥም አሁንም ከአራት መቶ በላይ ኢትዮጵያውያን ያለፉት ሰባትና ስምንት ቀናት እቃቸውን ሌላ ቦታ ነው፣ ትምህርት ቤት ግቢ ውስጥ ነው። እነሱ ደግሞ አንድ ሆቴል ውስጥ ናቸው። ወደ ሀገር መግባት ያልቻሉበት ሁኔታ ነው ያለው። ሄሎ ሄሎ፣ እኔ አለሁኝ፣ ይኸው እየጠበኩ ነው። እሺ፣ ይቅርታ፣ በጣም ይቅርታ። እግረ መንገዴን በአንድ ጥያቄ ላቅርብ። ሰዎቹ እስከሚገኙ ድረስ እስከሚገኙ ድረስ ላምብ ብሎት ሽመልስ በለጠ ይባላሉ። ስለ ዘላቂ መፍትሄ ነው የሚጠይቁት። የኢትዮጵያ መንግስት አሁን በደፈናው ኑ ብቻ እያለ ነው እንጂ መልሶ በዘለቄታዊ የማቋቋም ጉዳይ ላይ ያን ያህል የታሰበበት አይመስለኝም። በቅርቡ በስራ ጉዳይ በአዲስ አበባና ዙሪያ በሚገኙ ከተሞች መናኸሪያ ተዘዋውሬ ነበር። በሁሉም መናኸሪያዎች ተመላሾች ከቦሌ ኤርፖርት እየተቀበሉ ወደ መጡበት ክልልና አገራቸው የመሸኘት ስራ በተቀናጀ መልኩ ሲሰራ በማየቴ ደስ የሚል ሲሆን፣ ተመላሾች ፊት ላይ ግን በርካታ ጭንቀቶች አይተናል። ይኸውም ቀጣይ እጣዬ ምን ሊሆን ይችላል፣ የባሰ ችግር ውስጥ ልገባ ነው ከማለት የመነጨ ይመስለኛል። የሚያሳዝን ነው። የመንግስት ሰራተኞች ሳይቀሩ ነው ወደ አረብ አገር ሲሄዱ የነበሩት። እኔ ከምሰራበት ከሀረሪ ክልል መንግስት መስሪያ ቤት ከሶስት በላይ ስራ ጥለው መሄዳቸውን አውቃለሁ። እነዚህ ዜጎች ወደ ቀድሞ ስራቸውን እንዲመለሱ ቢደረግ ነው የሚሉት። ብዙ ነገር ነው የሚያነሱት። ሴቶች እህቶቻችን ደግሞ ከተመለሱ በኋላ ብዙ ጊዜ እንዳየነው በሴተኛ አዳሪነት የሚሳተፉ አለዛም ደግሞ ተመልሰው በባህር የሚኮበልሉ ነው የሚሆኑት ነው የሚሉትና ስለ መልሶ ማቋቋም ምን ይሉናል አቶ መለስ? አቶ መለስ፣ አመሰግናለሁ። ጥሩ ጥሩ ነገሮች ናቸው ያነሳቸው። አንደኛ ወገኖቻችን ወደ ሀገራቸው ሲመጡ ምናልባት ከለመዱበት ከቆዩበት አካባቢ ነው የሚመጡት። ከዛ ውጭ በተለያየ መንገድ ወደ ሳውዲ አረቢያ ሲሄዱ የራሳቸውንም ህይወት የመለወጥ የቤተሰባቸውንም ህይወት የመለወጥ ፍላጎት አላቸው። ወይዘሮ ትዝታንች እንደምታውቂው አንድ ኢትዮጵያዊ ትንሽ የተሻለ ህይወት መኖር ጀመረ ሲባል ከራሱ ይልቅ ለሌሎች ወንድሞቹ እህቶቹ ነው የሚኖረው። ይሄ የሁላችንም ባህል ናዋቀታለን ና በድንገት በእንደዚህ ሁኔታ ተመለሱ ሲባሉ አንዳንዶቹ ደሞዛቸውን ያልተቀበሉ ናቸው። አንዳንዶቹ ከሄዱ አጭር ጊዜ የሆናቸው ከዚህ ለመሄድ ያወጡትን ገንዘብ እንኳን መመለስ የማይችሉ ናቸው እና ቀደም ሲል አቶ ሽመልስ የገለጸው አይነት ስሜት ቢፈጠር መረዳት ያስፈልጋል። ተገቢ ስሜት ይመስለኛል። ይህ ማለት ግን ሁሉም ሳውዲ የሄደ ሰው የተደላደለ ሁኔታ አለው ማለት አይደለም። ዜጎቻችን ወደ ሳውዲ ሲሄዱ ኢኮኖሚያዊ ፍላጎት ነው ያላቸው ሄደው ሰርተው ተለውጠው ቤተሰባቸውን መለወጥ ይፈልጋል። የሚከፍሉ የሚሰፍሉስ መስዋዕትነት አለንና በድንገት በእንደዚህ ሁኔታ ተመለሱ ሲባሉ አንዳንዶቹ ደሞዛቸውን ያልተቀበሉ ናቸው። አንዳንዶቹ ከሄዱ አጭር ጊዜ የሆናቸው ከዚህ ለመሄድ ያወጡትም ገንዘብ እንኳን መመለስ የማይችሉ ናቸው እና ቀደም ሲል አቶ ሽመልስ የገለጸው አይነት ስሜት ቢፈጠር መረዳት ያስፈልጋል ተገቢ ስሜት ይመስለኛል። ይህ ማለት ግን ሁሉም ሳውዲ የሄደ ሰው የተደላደለ ሁኔታ አለው ማለት አይደለም። ምናልባት እና አቶ ነቢዩ ሲራክም አቶ ስለሺ ሽብሩም ሊረዱም ይችላሉ በጣም አንዳንድ ቦታ ላይ ከሰብአዊነት ባነሰ ሁኔታ የሚሰሩ በተለያየ መንገድ ወደ ሀገር ቢገቡ ከዛ የተሻለ ኑሮ ሊኖሩ የሚችሉ ሰዎች እንዳሉ መረዳት ያስፈልጋል። እና ከሳውዲ የሚመጣውን ነገር ሁሉ የደላ የተስተካከለ ነገር እንዳለ አድርጎ ማስቀመጥ ለመስጠት ይደርጋል። ይህ ካልኩ በኋላ እንግዲህ መንግስት ምን አስቧል፣ ምንድን ነው የሚያደርግላቸው የሚለው ነው ጥያቄው። አሁን ሁለት ነገሮች ማስቀመጥ ያስፈልጋል። አንደኛ ለወገኖቻችን አላስፈላጊ ቃል መንግስት እስካሁን አልገባም። ሁለተኛ ምርጫው ሀገር ውስጥ መግባት የሀገር ካብት የሀገር አቅም በቻለው መጠንና ልክ ወገኖቻችን ባላቸው ክህሎትና ፍላጎት ደረጃ እንዲቋቋሙ ማድረግ አንደኛው አማራጭ ነው። ሁለተኛውና የከፋው አማራጭ ግን የሳውዲ መንግስት ያስቀመጠው የፎታ ጊዜ ያለ ውጡ ነው ያለው። ይህንን ሁኔታ የህግ ተጠያቂነት ያመጣል። ወደ ኢትዮጵያ ለመምጣት መንግስት በተለየ ሁኔታ ከሳውዲ ለሚመጡ ሰዎች የሚገባው ቃል የሚኖር አይመስለኝም። የተለየ ቃል መንግስት በኩል አይገባም። እዚህ ያሉ ወገኖች ወጣቶች የሚደረግ አለ። የዚህ ተቋዳሽ ይሆናሉ። ምንድን ነው እየደረግ ያለው አሁን፣ ምሳሌ በፌዴራል ደረጃ የዚህ ምክር ቤት አባል የሆኑ የክልል መስተዳደሮች አሉ። አንድ ምሳሌ በጣም ቀላል የደቡብ ክልልን ምሳሌ ልስጥሽ፣ ወይዘሮ ትዝታ የደቡብ ክልል ሶስት ቦታዎች ናቸው በአብዛኛው ወደ ሳውዲ የሄዱ ወገኖች የሚመነጩባቸው። አንደኛው ስልጤ ዞን አካባቢ ነው። ሁለተኛው የጉራጌ ዞን አካባቢ ነው። ሶስተኛው አላባ አካባቢ ነው። እነዚህ አካባቢዎች ላይ ከሳውዲ የሚመጡ ሰዎችን ይመዘግባል። ምዝገባ ተጀምሯል። ምንድን ነው ለማድረግ እየታሰበ ያለው? አንደኛ በኢንቨስትመንት መግባት የሚችሉ የተወሰነ አቁም ያለፉ ሰዎች መጥተዋል። የተወሰነች ገንዘብ አላችን መነሻ የምትሆን እርሾ የምትሆን ገንዘብ አለችን በጥቃቅንና አነስተኛ ዘርፍ መሰማራት እንፈልጋለን፣ መንግስት ያመቻችሉን ያሉ ሰዎች አሉ። ለእነሱ አማራጮቹን የማሳየት እድሎቹን የማሳየት ስራ ይሰራል። ስራን ሲገቡም ድጋፍ ይደረግላቸዋል። ሁለተኛው የአስር ዘጠና የማቋቋም ስርዓት ነው። ይሄ በመንግስት በኩል ተዘዋዋሪ ፈንድ አለ። ከሳውዲ የሚመጣው ሰው አስር በመቶ ሆኑ ዘጠና በመቶውን መንግስት ይሰጥና የስራ ቦታ ይሰጠዋል፣ የመሸጫ ቦታ ይሰጠዋል። አሁን ሶስተኛው አማራጭ መታሰብ አለበት። እንግዲህ ከዚህ ዘመቻ በየጊዜው እየተማርን አዲስ ትምህርት እየቀሰምን ከእረፍቱ ሌላ መፍትሄ እያመጣ ነው ይሄድ ነው። ቤሳ ቤስቴ የሌላቸው ምንም ገንዘብ የሌላቸው ባዶ እጃቸውን የመጡ ሰዎች አሉ። እነዚህም አስር በመቶ አዋጡ ማለት አይቻልም። ስለዚህ እነዚህንስ እንዴት ነው ማየት ያለብን? እንዴት ነው መደገፍ ያለብን? እንዴት ነው ራሳቸውን እንዲችሉ ሀገራቸውን እንዲጠቅሙ ደግሞ ማድረግ የሚቻለው የሚለውም ሶስተኛው አማራጭ ደቡብ ክልል እያየው ነው። ስለዚህ እያንዳንዱ ክልል ከራሱ ተጨባጭ ሁኔታ አንጻር የፍልሰቱ ምንጭ ካለበት ሁኔታ ተነጫ የሚመጣጠንና የሚመሳሰል የመፍትሄ አቅጣጫ ለማስቀመጥ እየሞከር ነው። ስለዚህ መንግስት ዜጎችን ለመደገፍ ለማቋቋም፣ ወደ ህዝቡ ለመቀላቀል አስፈላጊው ዝግጅት እያደረገ ነው። ይሄ እከሌለች ነው ምንም የማያወጣለት ነው ችግር የለውም ችግር የሌለበት ስራና ቦታ የለም። እጥረቶቹን እያረሙ እያስተካከሉ ይሄ ድንገተኛ ጉዳይ ነው። እንግዲህ ሁለት ሺ ዘጠኝ በጀት አመት ሲጀመር ሳውዲ መንግስት ወገኖቻችንን በዚህን ያህል ቁጥር ሳውዲ አረቢያ እንዲወጡ ያደርጋል ብሎ ያሰበ ያለመ ወገን የለም። እሺ ድንገተኛ ነው። ለዚህ ድንገተኛ ሁኔታ የሚመጥን ዝግጅት መንግስት እያደረገ ነው። ይሄ መታወቅ አለበት። ቶቹን የመሙላት የማስራት ላሉ ይሄ መንግስት ጥረት ብቻ አለን። በነገራችን ላይ ህዝቡም፣ ነጋዴው፣ ስፖርተኛው፣ ባለሀብቱ ዜጎችን ለማቋቋም እየተረባረበ ነው፣ ድጋፍ ለማድረግ እየሞከረ ነው እና በሱ ነገር መታየት ያለበት ይመስለኛል ማለት ነው። ወይዘሮ ሳውዳንች፣ እሺ። አቶ መለስ በጣም ነው የማመሰግነው። እንግዲህ ይሄ ፕሮግራም ለነገሩ ለአድማጮች ጥያቄ መልስ የሚሰጥበት ነው እና ለአድማጮች መስመሩን እንድከፍት ከትህትና ጋር አጠራ አጠራ አድርጋችሁ መልሳችሁን እንድትሰጡኝ ነው የምፈልገው። አሁንም ወደ እሺ፣ እሺ፣ ሀሎ፣ የማን ስልክ ነው የጠፋው? አቤት፣ ስለሺ፣ የኔ ሌላ ወይ ነገር ይሰማኛል። እሺ፣ ዶክተር አበባው አሉ አለው እሺ ስለሺ አንድ ጊዜ መስመር ላይ ቆየኝ እስቲ። ዶክተር አበባው ካሁን በፊት ጥናት ሰርተዋል ስለ እነዚህ ተመላሾች። በሁለት ሺ ስድስት አመተ ምህረት የተመለሱ ሰዎች ነበሩ የተወሰነ ስንቅ ወደ ዘጠኝ መቶ አንድ ሺ ብር ነው መሰለኝ እየተሰጣቸው ወደ ማህበረሰባቸው እንዲመለሱ ተደርጓል። እንደምንሰማው ከጥናት እንደምንረዳው በርካቶቹ ተመልሰዋል። አሁን የሳውዲ መንግስት ውጡልኝ እያለ እንኳ ሰሞኑን ወደ ሀያ ሺህ ኢትዮጵያውያን በሕገ ወጥ መንገድ ወደ አገሪቱ እንደ ገቡ ነው የሚነገረው እና ከማቋቋም አንጻር ወይንም ከሚኖራቸው የስነ ልቦና ጭንቀት አንጻር በጥናቱ ምን ተረዱ? መመሰሽ ትዝታ፣ በመጀመሪያ አመሰግናለሁ እድሉን ስለሰጠሽ። አንደኛ እነዚህ ለመሄድ የገፋፏቸው የመጀመሪያ ምክንያቶች ሲመለሱ በተወሰነ ደረጃ ከመቀነሱ ውጭ እንዳሉ ይጠብቋቸዋል። ስለዚህ አሁንም ተመልሰው በሚጠብቁት መልኩ ራሳቸውን የሚለውጡበት ሁኔታ አያገኙ። ሁለተኛ ማህበረሰቡ እንዲያደርስባቸው በመጀመሪያ አካባቢ ገና ይቀበላቸውና አሁን እኛ ባጠናነው ጥናት ወላጅም የአካባቢው ማህበረሰብ ወዲያው እንደመጡ መልካም ፊት ያሳያል። እንት ቆይቶ ግን የወሰዱት የሄዳ ብድር ያልተመለሰ አለ፣ ስኬታማ ያልሆነ ተመላሽ ተብሎ መፈረጃ አለ እና የተለያዩ ችግሮች ሲገጥሟቸው ተመልሰው ይሄዳሉ። ሌላው ሶስተኛው ነገር ምንድን ነው? ቃል ሲገባ መንግስት፣ መጀመሪያ የሚያየው ነገር ምንድን ነው? እኒህ ሰዎች ብዙ ጊዜ የቆሱ መገላገል ነው የምንጠቀመው ችግሩ ሲደርስብን ያንን ለመፍታት የምናደርገው ጥረት አለ። በዛ ሂደት ውስጥ ልጆቹ እንዳይጎዱብን ስንል የምንገባቸው ነገሮች አሉ። ከሀገራችሁ ውስጥ ሰርታችሁ የመለወጥ እድል አለ። እድል የለም አይደለም፣ አሁንም አለ። ግን የሚጠብቁትን ያልሆኑ አያገኙትም ስለዚህ ትንሽ ይጠብቁ እና ይሄዳሉ። የዚህ መገለጫ እኛ ስናጠና ለምሳሌ በሁለት ሺህ ስድስት ወደ ጥቅምትና ኅዳር አካባቢ እነሱ መመለስ ጀመሩ እስከ ጥር አካባቢ ቀጥሏል። ወደ የካቲት አካባቢ ስናጠና ሰላሳ ፐርሰንት የሚቃረቡ ሀያ ዘጠኝ ነጥብ ስድስት በመቶ ተመልሶ የመሄድ ፍላጎት እንዳላቸው ነው የገለጹ። ወደ ሰኔ አካባቢ ደግሞ አይ ኦ ኤም ሲያጠና ሀምሳ በመቶ የሚቃረቡት ተመልሶ የመሄድ ፍላጎት እንዳላቸው ነው የገለጹ። ወደ ነሐሴ አካባቢ ሲጠና ደግሞ ወደ ሀምሳ ዘጠኝ በመቶ ነው የደረሰው። ይሄ ማለት የሚጠብቁ የሚያደርጉትን ነገር ያለ ማግኘት ከዛ ደግሞ ለምደዋቸው የመጡት አንዳንድ ነገሮችንም እዚህ ሲመጡ እዛ ስሜታቸው ብዙ ቢጎዳም አንዳንድ ፋሲሊቲ ደግሞ እዛ ያገኟቸው ነገሮች ይኖራሉ። እዚህ መጥተው መልመድ ይከብዳቸዋል። ቤተሰብም ደግሞ ጠባቂነት አለ፣ የጓደኛ ጠባቂነት አለ፣ የማህበረሰብ ጠባቂነት አለ። ኢብን በዛ ሁኔታ ተጠርበ የተመለሱትን እንኳን ሳይቀር ማህበረሰቡ የሚጠብቅባቸው ነገር አለ እና ያ ሲያስቡት ተመልሶ መሄድ ለእኔ ሲሽቃለኛል። በተደጋጋሚ ስጠይቃቸው አሁንስ የተመልሶ ተመልሶ ነው የምንሻለኝ የሚል ነገር አልፎ አልፎ እንሰማለን። እኛ ባጠና ነው ጥናት እሺ፣ ጋዜጠኛ ስለ ሺ ወደ አንተ ልመለስ። እሺ፣ ትዛ አሁን መሬት ላይ ያለው በየአውሮፕላን ጣቢያ ያለው ግምገማ ምን ይመስላል? አሁን ያለው ዜጎቻችን በእውነት ነው የምልሽ የአየር ትኬት ቆርጠው ለአስርና ለአስራ አንድ ቀን ልጆች ሁሉ ያዙ፣ ህጻናት ልጆች የያዙ ነፍሰ ጡሮች ሆነው ሳኡዲ አረቢያ ተርሚናል ውስጥ ከሁለት ከሶስት ቀን በፊት እኔ ራሴ ሄጄ እዛው ነበርኩኝ። በምሽት በጣም ብዙ ነበሩ። አሁንም የተወሰነ ቢሆንም ቁጥራቸው ያሉበት ሁኔታ እንዳለ ተቋረጥ እሺ፣ አቶ መለስ አንድ ነገር እንደው ተጨባጭ ያርጉልኝ። ስለ ማቋቋም ጠቅለል አርገው ነው ቀደም ብሎ የነገሩን በደቡብ ክልል ስላለ ሁኔታ እንዲሁም ሀገር ውስጥ ከሌሎች ወጣቶች ጋር ስለምትሰሩት የአቅርቦት ስራና ስላለ ሁኔታ ነው ያስረዱኝና በተጨባጭ እነኚህ ከሳውዲ የሚመለሱ ሰዎች ለምሳሌ አሁን በ2006 ዓ ም ወደ መቶ ሺህ የሚሆኑት ሲመለሱ የሆነ ስንቅ መሰልም ወደ አንድ ሺህ ብርም እየተሰጣቸው ነበር የተመለሱት እንደሱ ይደረጋል ወይ ቅድሚያ ይሰጣቸዋል ወይ ለአንዳንድ ነገር ለስራ ለፕሮጀክት በተጨባጭ ቢያስረዱ ወይስ ይሄንን ክልሎቹ ገና አስበውበት የሚሰሩት ነው ይሄኛው እንግዲህ እንዴት መሰለሽ ወይዘሮ ትዝታ የየክልሉ ተመሳሳይ የየክልሉ የተቋቋመው ኮሚቴ አለ በምክትል ርዕሰ መስተዳድሮች የሚመራ እያንዳንዱ ከራሱ ተጨባጭ ሁኔታ ጋር እያይዞ እንዴት ነው መፍታት ያለብኝ በሚል ይሰራል ለምሳሌ የኦሮሚያን ክልል ልንገርሽ ወይዘሮ ትዝታ የኦሮሚያ ክልል የክልሉ የቴክኒክና ሙያ ተቋም ከክልሉ የኢኮኖሚና ፕላን ቢሮ በተጨማሪ በክልሉ ያሉ የዳያስፖራ ማህበር አለ። ሶስቱ በመተባበር ዜጎች ስልጠና የሚያገኝበትን ሁኔታ አመቻችተዋል። የመጀመሪያውን እንዲሁም የመነሻ ገንዘብ የሰጠው ይሄው የኦሮሚያ ዲያስፖራ ማህበር ነው። ወደ መቶ ሺህ አካባቢ ሰጥቷል መነሻ። እንግዲህ ይሄ መጠኑ አይደለም የሚታየው፣ ግን ዜጎችን እንዲቋቋሙ ለማድረግ ከመንግስት በተጨማሪ ሌሎችም ተቋሞች እያደረጉት ያለውን ግለበሰብ የሚያሳየው እና ኦሮሚያ ጋር አንደኛ የታሰበው ስልጠና የሚያገኝበት ሁኔታ መመቻቸት ነው። ከዛ በኋላ ስልጠናውን መሰረት አድርጎ ገንዘብ ተሰጥቷቸው እንዲቋቋሙ ለማድረግ ነው። ትግራይም አካባቢ አማራ ክልል እንደዚህ ነው እየተደረገ ያለው እና በተጨባጭ እነዚህን ወገኖቻችን ወደ አገር ቤት ተመለሱ፣ ብቻ ለመንግስት የሚለው ወደ አገር ቤት መመለስ አማራጭ እንዳልሆነ እነሱም ያውቁታል። ወደ አገር ቤት ሲመለሱ ግን እነዚህ ኢትዮጵያውያን ናቸው። መንግስት የሞራልም የሕግም ኃላፊነት አለበት። እነዚህን ወገኖች ማግፋ አገር ቤት እንዳለው ወጣት ቅድሚያ ያስሰጥቷቸው እንዲቋቋሙ ይደረጋል። ለዚህ የሚሆን ዝግጅት በየክልሉ እየተደረገ ነው። ትግራይ ክልል የተወሰኑ ቦታዎች አሉ። እነዚህ ብዙዎቹ ወገኖቻቸው የተመለሱበት ለምሳሌ አንደኛው ጻዳ አምባ የሚባል አካባቢ ነው። እዛ አካባቢ የሚደረግ ዝግጅት አለ። በጣም ወደ ታች ወርጄ አሁን ለማስረዳት እየሞከር ያለ ገባኝ ገባኝ። በተመሳሳይ ኦሮሚያ ላይ ምስራቅ አደርጌና ምዕራብ አደርጌ አካባቢ፣ አርሲ አካባቢ፣ ባሌ አካባቢ። ስለዚህ ላይ አዲስ አበባ ላይ ተንጠል የቀረ ጉዳይ አይደለም። እነዚህ ወገኖች ለማቋቋም ፍላጎትም ብቻ አይደለም ወደየክልሉ ወደየዞኑ ወደየወረዳው ለመውረድ ተችሏል አሁን ኦሮሚያ አካባቢ ሄደው የተመዘገቡ እና ሌሎች እስከሚመጡ አንዳንድ ስልጠና እየተሰጣቸው ያሉ ወገኖቻችን አሉ። የመጣውን ሰው ሁሉ በልህንም ገንዘብ ያዝና ወደ መቋቋም ግባ አይባልም። አትሊስት የተወሰኑት ሰዎች መጥተዋል። ሌሎቹም እንደ እስከሚመጡ በመጠበቅ ስልጠና ሰጥቶ ለማቋቋም ይሞከራል እና በመንግስት በኩል ለዚህ የሚሆን ዝግጅት እየተደረገ ነው ለማለት ነው። እሺ አመሰግናለሁ። ዶክተር አበባው አሁን አቶ መለስ አለም በተናገሩት ላይ የሚሰጡኝ አስተያየት አለ ከአሁን ቀደም ባለው ልምድ በጥናቱ በመጀመሪያ ብዙ ጥረቶች እንዳሉ አያለው። ምክንያቱም ከተለያዩ መስሪያ ቤቶች ጋር ከማህበራዊ ጉዳይም ከሌሎችም መስሪያ ቤቶች ጋር ከናሽናል ካውንስሉም ጋር ቀደም የነበረው ናሽናል ታስክ ፎርስ አለ። በተለይ ህገ ወጥ የሰው ዝውውርን ለመግታት የሚሰራው ታስክ ፎርስ የሚሰሩ ስራዎች እንዳሉ እገነዘባለሁ። ግን የሚቀሩ ጉድለቶች እንዳሉ ግን እገነዘባለሁ። ለምሳሌ አሁን አቶ መለስ ባሉት ላይ አንድ የሚያሳስበኝ ነገር ለእኔ አሁን በውጭ ጉዳይ መስሪያ ቤቶች የተቋቋመው ታስክ ፎርስ በጣም ጠንካራ ስራ እየሰራ ነው ያለ። ይሄ ስራ ግን ተቋማዊ በሆነ ነገር ወደፊት የሚቀጥልበት መንገድ ግን የለም። በሀገር ደረጃ ስንወስ በሀገራችን አሁን ራሱን የቻለ የስደትን ጉዳይ የእኔ ጉዳይ ነው ብሎ የሚሰራ ተቋም የለንም። ስለዚህ በየጉዳዩ እያነሱ ወይ ማህበራዊ ጉዳይ ይሄዳል ወይ ፍትህ ሚኒስቴር ይሄዳል፣ በአሁኑ አቃቢ ሕግ ማለት ነው፣ ወይ ውጭ ጉዳይ ይሄዳል እንጂ ራሱን የቻለ ተቋም የለንም። ብዙ ሀገሮች እንዲህ ከፊ ስደት ያለባት ሀገር ነች ኢትዮጵያ እና ይህን በተቋማዊ መልኩ መስራት የሚያስፈልግ ይመስለኛል። ቅድምም ክራይሲስ ኢንተርቬንሽን ያልኩች ለዛ ነው። መረጃም ራሱ ለመናገር በበቂ መረጃ በሚገባ እየያዝን ነው ብዬ አልወስድም። ሙከራዎችን ዝቅ ለማድረግ አደ አይደለም ጥረቶችን እኔ እቀበላለሁ፣ ግን በመረጃ ደረጃ መጭቆኛ ብዙ ጊዜ መረጃ ከሪጂናል ሚክስድ ማይግሬሽን ሚኒስተርስ የሚባል ኬንያ ውስጥ ያለ ድርጅት ነው በብዛት የምንጠቀመው። ህገወጡን እንቅስቃሴ፣ ህጋዊም እንቅስቃሴ፣ ተመላሾችን መረጃቸውን በደንብ አደራጅቶ ይዞ የመስራት ነገር ይጎለዳል። ምክንያቱም ተቋማዊ አሰራር በሰፊ አለ የሚለውን አልወስድም። ትልቅ ችግሩ ሲመጣ መረባረብና ጥረት ማድረግ እኔ ያን ጥረት እንዳለ ሆኖ፣ ግን በቋሚነት ይሄን ሊሰራ የሚችል ተቋም ነ ያስፈልገን ይመስለኛል። እና ያንን ይታየኛል። ጥረቱን ግን ይቀበላሉ። እሺ፣ አመሰግናለሁ። ምናልባት ዶክተር አበባው ያሉት ላይ አስተያየት። እሺ፣ እያንዳንዱ ችግር የሚወልደው መፍትሄ አለ። ይሄ አገራዊ ችግር ሆኗል። አሎ፣ አቤት፣ አቤት፣ እሰማለሁ። በየአራት አመት እንግዲህ የዛሬ አራት አመት የነበረ ችግር ነው አሁን ከአራት አመት በኋላ አጋጥመዋል። በቀጣይ ሊያጋጥም ይችላል እና እንደዚህ አይነት መፍትሄ ሀሳብ መቀመጡ እኔ በጎ በጎ ነው በበጎ መታየት ያለበት ነው ብዬ አስባለሁ። አመሰግናለሁ። አቶ መለስ አለም ቀደም ብሎ ወደ ስቱዲዮ ከመምጣታችን በፊት በአድማጭ የተነሳ ጥያቄ አንስቼልዎት ነበር እና እሱ የእርስዎን መስሪያ ቤት እንደማይመለከት ገልጸውልኛል። ነገር ግን የችግሩ ምንጭ ብሎ በጣም ብዙ አድማጭ ይሄን ጥያቄ ስላቀረበ ጥያቄውን ለዶክተር አበባም ቢሆን ልወርውርላቸው። አቶ ሞሐመድ ሐሰን የላኩልን ጥያቄ ዋናው የችግሩ ምንጭ ኢትዮጵያ ውስጥ የአላላካቸው ሁኔታ ነው። ሕገ ወጥ ደላላ እነዚህን ኢትዮጵያውያን ብዙ ጊዜ ወጣቶች የሆኑ ከገጠር ኢትዮጵያ የሚሄዱ እድሜያቸው ለአቅመ አዳም ያልደረሰ ቋንቋ ማያውቁ ወደ ውጭ ሀገር እንደሚላኩ ነው። ብዙውን ጊዜ ደግሞ ወላጆቻቸው መሬታቸውን አስይዘው ለአምስት ዓመት የአምስት ዓመት ካለፈ በዛ አምስት ዓመት ውስጥ ካልተመለሰ ያ ገንዘብ ያ ደላላ እሳቸው ካድሬ ነው የሚሉት ካድሬዎች ናቸው ብዙ ጊዜ ይህንን የሚሰሩት ነው የሚሉት። መሬቱ ይሸጣል። መሬት ኢትዮጵያ ውስጥ አይሸጥም ይባላል። ነገር ግን ከአስር ሺህ እስከ ሀያ ሺህ ብር ይሸጣል። ወላጆች ለእነዚህ ደላላዎች ነው ገንዘባቸውን አራግፈው ልጆቻቸውን የሚልኩት። ይሄ የችግሩ ምንጭ እዛው ኢትዮጵያ ውስጥ ነው ማለቅ አለበት ነው የሚሉት። በጥናታቸው አይተው ከሆነ አጋጥሟቸው ከሆነ ዶክተር አበባውን ልጠይቅ እኔ የያላላክ ችግር አለ የሚለው እንጋራለሁ ከእነዚህ ሰዎች ውስጥ ከህገ ወጥ ደላላዎቹ ምን ያህሉ ካድሬ ናቸው? ምን ያህሉ ካድሬ አይደሉም? እውነት ለመናገር ጥናት አላደረግንም። የኛ ጥናት እንዲያውም በመንግስትም ሆነ በሌላው አካል እይታው እንዲቀየር እንፈልጋለን። እኛ እይታው እንዲቀየር የምንፈልገው እኔ እውነት ለመናገር ደላላ ይሄ ህገ ወጥ አዘዋዋሪዎች ለእነዚህ ሰፊ ቦታ መስጠት አልፈልግም። እኔ በዋናነት ችግሩ ያለው ሰዎች የመለወጥ ፍላጎት አላቸው። ይሄን የመለወጥ ፍላጎታቸውን ግን መልካስ ይዘው ለመሄድ አልተዘጋጁም። አንድ ሁለተኛ ይህንን ህጋዊ መንገድ የሚያሳልጠው አካል አቅሙ ደካማ ነው። እውነት ለመናገር ይሄ ህጋዊ ጉዞ ደካማ ነው። ደካማ ስለሆነ ልጆቹ ከጉጉታቸው የተነሳ ህገ ወጡን መንገድ ይመጣል። ምክንያቱም ያ ፍጥነት አለ። ይህም በገንዘብ ደረጃም ዝቅተኛ ነው። ያወጩ ብለው ነው እነሱ የሚወስዱ። ቶሎ ያንን ግብህን ማሳካት ትችላለህ ብለው ይወስዳሉ። ስለዚህ ህጋዊውን ጉዞ በሚገባ መልካስ ዘነዋል ብዬ አልወስድም። የዛ ክፍተት እንዳለ እወስዳለሁ። የቤተሰብ ግን ዋናው ሚና እኔ የቤተሰብ ነው። ቤተሰብ ድሮ ለልጅ የነበረው አመለካከት ልጅን ሽጦ ገንዘብ ማግኘት ያለው ፍላጎት ጨምሯል። የገንዘብ ፈቀቅን በዚህ ሀገር ላይ ጠቅላላ ጨምሯል። ለኔ ቤተሰብንም ጠልፎታል። ዛሬ አንደኛው ልጁ ተጎብቶ ሁለተኛው ልጁ ሲሄድ ዝም ብሎ የሚያይ ቤተሰብ ተፈጥሮብናል። ስለዚህ ቤተሰብ ላይ ከፍተኛ የሆነ ስራ ማስራት ይኖርብን ይወሰኛል። ከደላላዎች የበለጠ እኔ ደላላ ሲያሳድዱ መዋልን እንደ በጣም ትልቅ ስራ አድርጌ አልወስድም። ትልቁ ስራ ግን ዋናው እንትን ይሄ ኤጀንሲ እንለዋለን፣ በእኛ በማህበራዊ ሳይኮሎጂ ትልቁ አቅም ያለው ቤተሰብና ራሱ ልጆቹ ላይ ነው። እኔ ምግባ እሺ፣ እኔ ገብቻለሁ፣ ጨምር፣ እሺ፣ ጨምር ጨምር። አበባው ያሉት እሺ፣ ስራ አበባው ያሉት ሁሉም ነገር ትክክል ነው። እዚህ እኔ አብሬያቸው የምኖራቸው በዕለት ዕለት የማገኛቸው በርካታ ወንዶችም ሴቶችም አሉ። ገና የኢትዮጵያ መንግስት የሰራተኛና ማህበራዊ ጉዳይ ሚኒስቴር መስሪያ ቤት እዚህ ከሳውዲ ሌበር ሰዎች ጋር የሌበር ሚኒስትሪ ሰዎች ጋር ለመወያየት የመጣ ጊዜ በደጋ- በተደጋጋሚ የሚያነሱት አንደሬጅ የሆኑ ሰዎች እንደሚመጡ ነው። እዚህ ሀገር እድሜያቸው ትንሽ የሆነ አዎ እድሜያቸው አስራ አራት አስራ አምስት አመት የሆኑ ልጆች ፓስፖርታቸው ላይ ሲታይ ሀያ ስድስት ሀያ ሰባት ተብሎ ተጽፎባቸው ይመጣሉ። ምንም ስልጠና ያላገኙ እድሜያቸው ያልደረሰ ልጆች ይመጣሉ። እንግዲህ በፊት በነበረው የሰራተኛ የስራ ውል ስምምነት መሰረት ማለት ነው ከቀበሌ ጀምሮ፣ ከወረዳ ጀምሮ፣ ኢሚግሬሽን ኦፊስ ፓስፖርት ዲፓርትመንት ጀምሮ ዝም ብሎ ከቀበሌ በመጣለት የመታወቂያ ላይ ቁጥር እድሜ እየሰጠ እዝታ በዛሌ ልጨምር። አዎ እሺ፣ ይጨምሩ። እድሜያቸው ያልደረሱ ልጆች የመሄድ ነገር አለ። በዚህ ውስጥ የወላጅ ሚና አለ፣ የቀበሌ በመስተዳድሮች ሚና አለ። ሚናቸው በሁለት መልኩ ነው። አንዳንዴ እንደተባለው ገንዘብ በመቀበል እድሜያቸውን መጨመር እና መታወቂያ እንዲያገኙ ማድረግ አለ። በሌላ በኩል ግን የረዳው መስሎትም እድሜያቸውን ይጨምራሉ። ግን በህገ ወጥ መንገድ በሚሄዱትም ልጆች እኮ ከእድሜ በታች አሉ። ይሄዳሉ ብዙ። ስለዚህ በህጋዊም በህገ ወጡም መንገድ ከእድሜ በታች ያሉ ልጆች ይሄዳሉ። ህጋዊውን ግን እኛ በሚገባ ባለመምራታችን ህገ ወጡ ሰፍቷል። ነው የኔ አቋም። በብዛት ከልጆቹ የሰማሁትን ነው። አቋም ስልሽ ከግሌ የወጣ አይደለም። ልጆቹ ከሚናገሩት ነው። እኛም በደረሰን ጥያቄ መሰረት፣ ለምሳሌ እነኚህ ልጆች ልምድም የላቸውም። እድሜያቸውም ገና ጨቅላ ናቸው። ከዛ ደግሞ ቋንቋም አይችሉም እና በዛ ምክንያት ደሞዛቸውም ያነሰ ነው። እንግዲህ ወጥተው ይስሩ ከተባለም ተወዳዳሪ አይደሉም ከሌሎች ከውጭ ሄደው ሳውዲ አረቢያ ውስጥ ከሚሰሩት ጋራ። ስለዚህ ለጭቆና ይጋለጣሉ፣ ይደበደባሉ፣ ይሳለቅባቸዋል፣ ይባረራሉ እና እነዚህ ህጻናት ደግሞ ወደ ወንጀል ይሄዳሉ። ከሳውዲ አረቢያ አንድ የደረሰኝ ጥያቄ አሁን ምንድን ነው በየጋዜጣው ላይ ኢትዮጵያዊ አሰሪውን ገደለ ወጋ፣ እንዲህ አይነት ነገር ብዙ ጊዜ ይሰማል ነው የሚለውና ችግሩን ከምንጩ እንዴት ማድረግ ይቻላል የሚለውን አቶ መለስ አቶ መለስ እንዴት ያዩታል? የእለት የእለቱን ስንሸፍን ነበረ። ይሄን ያህል ኢትዮጵያዊ ሄደዋል፣ ይሄን ያህል ኢትዮጵያዊ ተቸግሯል የሚለውን ስንሰራ ነበረ። ከሌላም አካባቢ የደረሰን ጥያቄ አለ። ከኬንያ የመጣ ጥያቄ አለ። እርሶም ኬንያ በነበሩ ጊዜ ከእርሶ ጋራ ፕሮግራም ሰርተናል። በየአቅጣጫው ነው ኢትዮጵያዊ የሚወጣው። ኢትዮጵያዊ እንዴት ሆኖ ሆኖ አገሩ ውስጥ ኖሮ ሰርቶ ሊበላ የሚችለው? ቀደም ሲል የተነሳውን ያላላት ችግር አንዱ ችግር ነው በሚል ተነስቷል። የዜጎቻችንን የውጭ ስራ ስምሪት በተመለከተ ሰራተኛና ማህበራዊ ጉዳይ የበለጠ ያራራው ይችላል፣ ግን አንድ ሁለት ነገሮችን ብቻ ልበል የውጭ ጉዳይ ሚኒስቴር እንዲሁም ሰራተኛና ማህበራዊ ጉዳይ ሚኒስቴር ጋር በመሆን ከተወሰን ሀገሮች ጋር የተፈረመ የስራ ስምሪት ስምምነት አለ። ለምሳሌ ከኩዌት፣ ኳታር እና ዮርዳኖስ። አሁንም ደግሞ በቅርቡ የውጭ ጉዳይ ሚኒስትሩ ዶክተር ወርቅነህ እና የሰራተኛና ማህበራዊ ጉዳይ ሚኒስትሩ አከበሩ አቶ አብዱልፈታ ጀዳ በነበሩበት ጊዜ ከሳውዲ ጋር የተፈረመ የስራ ስምሪት ስምምነት አለ። የዚህ የስራ ስምምነት ማዕከላዊ ሀሳብ ምንድን ነው? ዜጎች አንደኛ መብታቸው ተከብሮ ወደ ሳውዲ እንዲሄዱ ስለ ሳውዲ ቆይታቸው ተገቢው ክፍያ እንዲያገኙ ማድረግ ሲሄዱ ቀደም ሲል እንደተባለው የቋንቋ መሰረታዊ እውቀት እንዲኖራቸው የማድረግ ስራ መሰራት አለበት። ስለዚህ በመንግስት በኩል በአጠቃላይ ወደ መካከለኛው ምስራቅ የሚሄዱ ወገኖቻችን ተገቢው ሙያዊ ክህሎት እንዲኖራቸው የማድረግ መብትና ግዴታቸውን እንዲያውቁ የማድረግ ስራ መሰራት አለበት ተብሎ የተጀመረ ነገር አለ። በቀጣይም ከተባበሩት አረብ ኤሚሬት እና ሊባኖስ ይመስለኛል እየተሰራ ነው። ይሄ በመንግስት በኩል ትኩረት እየተሰጠው ያለ ነገር ነው። ችግሩ እሱ ነው። ሌላኛው ግን በቤተሰብ ደረጃ የሚሰሩ ነገሮች አሉ። አገር አቀፍ ደረጃ የተቋቋመ ብሔራዊ አካል አለ በምክትል ጠቅላይ ጠቅላይ ሚኒስትሩ ቢመራ ይሄ በጣም ዘርፈ ብዙ እቅዶችን አውጥቶ እየተንቀሳቀሰ ነው። አንደኛው የህገ ወጥ ዝውውር ያላዘዋዋሪ የለም ስለዚህ የህገወጥ ዝውውሩን መረብ ለመቆጣጠር የህግ ማዕቀፉን የማስተካከል ስራ ይሰራል። ከተለያዩ ሀገር ውስጥ ጋር በመመያገር ወንጀለኞችን ወደ ሀገር ቤት እንዲመጡ በማድረግ ለህግ እንዲቀርቡ ማድረግ ስራ ይሰራል። በየቤተ እምነቱ፣ በየአካባቢው፣ በየአድባራቱ፣ በየመንበሩ የማስተማር ስራ ይሰራል። ትምህርት ቤቱ አካባቢ የሚሰራ ስራ አለ። ስለዚህ በቤተሰብ ደረጃ በአካባቢ ደረጃ ምናልባት ዶክተር አባቢያንትን ለመጠቀም በቤተሰብም በማህበረሰብም ደረጃ የሚሰራ ስራ መኖር አለበት። ይሄ አሁን የተጀመረ ጥረት አለ። በመንግስት በኩል የበለጠ እንዲጠናከር ማድረግ ያስፈልጋል። እናንተም የመገናኛ ብዙሃን ለዚህ አበጎ አስተዋጽኦ ማድረግ ያለባችሁ መስሎን የሚታይልኝ ኢትዮጵያውያን ምስራቅ አፍሪካ የተባለው የዘሮ ትዝታን አንቺ እንዳልሽው እኔ ኬንያ ልሆኜ የታንዛኒያም ማላዊም በመንቀሳቀስ ወገኖችን ለመመለስ ስራ ነበር፣ በካውንስለርነት በነበርኩበት ጊዜ። አሁን በርካታ ወገኖቻችን ወደ እዛ አካባቢ ይንቀሳቀሳሉ። አንዳንዶቹ እዚህ ጉዞ ውስጥ ለመግባት እስከ መቶ ሺ ብር ያወጣሉ፣ ሰማንያ ሺ ብር ያወጣሉ። ትናንት የመለስ ናቸው ዜጎቻችን አሉ ወደ ሰላሳ ሰባት የሚሆኑ ሰላሳ ሰባት የሚሆኑ ኢትዮጵያውያን በደላሎች ተታለው ኬንያ ከገቡ በኋላ ረዥም ጊዜ አንድ የተሰወረ ቦታ ላይ ቆይተው በኤምባሲና በኬንያ መንግስት ትብብር ነጻ ወጥተው ወደ ሀገራቸውን እንዲመለሱ ተደርጓል። እነዚህ ሰዎች በአማካይ ከሀምሳ ሺህ እስከ መቶ ሀምሳ እስከ መቶ ሀያ ሺህ አካባቢ ከፍለው ብላለች። ድምሩ ወደ ሶስት ነጥብ አምስት ሚሊዮን አካባቢ ይሆናል። እነዚህ ሰዎች ኢትዮጵያ ውስጥ ስራ መጀመር ይቻላል። ሶስት ነጥብ አምስት ሚሊዮን ብር ማለት ነው። ይሄ ትልቅ ገንዘብ ነው። ስለዚህ ከኢኮኖሚ ችግር አድርጎ ማቅረብም የተሟላ ስዕል ላይሰጥ ይችላል። እ ዶክተር አበባው ጥናታቸው ላይ እንዴት እንዳዩት እኔ እርግጠኛለሁ። ሰዶ ማሳደድ ነው የሚሆነው። ዋናው ዘላቂ መፍትሄ የሚሆነው የሚኖረው በሀገር ቤት የሚሰራ ስራ ነው በሚል በመንግስት በኩል ትኩረት ተሰጥቶት እየተሰራ ስራ አለ። እሱ አጠናክሮ መቀጠል ነው ዘላቂ መፍትሄ የሚሆነው። ትልቁ መፍትሄ ግን በዋነኛነት እዛ ሀገር ውስጥ ድህነትን ታሪክ ማድረግ ያስፈልጋል። እሺ፣ በጣም አመሰግናለሁ። እሺ ስለሽነ ስለሽ ኦኬ፣ እስቲ አቶ ስለሽን ላስቀድም። በቅርብ ጊዜ ትዝታ የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስቴር የለቀቀው ዳታ አለ ቀመር አለ። ከሁለት ሺ ስምንት መስከረም እስከ ሁለት ሺ ዘጠኝ ጥቅምት ድረስ ሰማንያ ዘጠኝ ሺ ስምንት መቶ ኢትዮጵያውያንን ይዞ ወደ ሀገር እንደመለሰ የሚያመለክት ዳታ ነው ቀመር ነው። ኢማጂን እንግዲህ ይሄ አብዛኛው በበረሃ በኩል አቋርጦ የአፋርን በረሃ አቋርጦ ቀይ ባህርን በአስቸጋሪ ሁኔታ በማይረቡ ታንኳዎች፣ ጀልባዎች አቋርጦ በየመን አድርጎ በጂዛን በኩል ወደ ሳውዲ አረቢያ የገባ ነው አብዛኛው ከሰማንያ በመቶ በላይ የሚሆን በየቀኑ ስናተላው ለሶስት መቶ ስልሳ አምስት ቀን ስናካፍለው ሁለት መቶ አርባ ስድስት ሰዎች በየቀኑ ወደ ኢትዮጵያ ይመልስ ነበር የሳውዲ አረቢያ። ይሄ ምን ማለት ነው ነው? እኔ ሁሌ ግራ የሚገባኝ የዚህ ሀገር አሁን ይሄንን ውይይት በምናደርግበት ጊዜ ሁሉ መንገድ ላይ ያሉ ኢትዮጵያውያን ወጣቶች ሴቶችም ወንዶችም አሉ። ይሄንን ምንጩን ማድረግ ወይም ደግሞ ከምንጩ ማከም እንዴት ነው ያልተቻለው? ይሄን ያህል ብዛት ያለው ሱዳንም አለች ከጎን ከሳውዲ ጎን የምትቀርብ ናት። ኤርትራም ቅርብ ናት? ኢትዮጵያ ግን በብዛት የሚጎርፈው ኢትዮጵያዊ ነው። ምንድን ነው ይሄ ምክንያቱ ተብሎ መታከም ያለበት ይመስለኛል። ከዚህ በላይ ደግሞ በጣም የሚገርመው ይህን አስቸጋሪ መንገድ አስር ጊዜ አስራ አምስት ጊዜ ደጋግመው የመጡ ሰዎች አሉ። ተይዘው ከዚህ በአይሮፕላን ይባረራሉ፣ ተመልሰው በእግራቸው ይመጣሉ። ዛሬ ጠዋት ያገኘሁት ልጅ ዘጠኝ ጊዜ መጥቻለሁ አለ። ሪከርድ ከላይ ይዟል፣ ከላይ ይዟል፣ ተንጠራዥ ከላይ እየመራው ነው እስከ መባል የደረሰበት ሁኔታ አለ። እዛ ሀገር ውስጥ ያለው ፋክተር ይሄ ፑሽንግ የሚባለው ፋክተር እዚህ ሀገር ካለው ሳቢ ከሚባለው ፑሊን ከሚባለው የበዛ ተቋረጠ። እንደገና ስለ ስለ ሺ ጥሩ ጥያቄ አንስቷል። በዚህ ጥያቄ ላይ ዶክተር አበባው የሚያክሉት እስቲ ካለ ቀደም ብሎም ተራ አንድ ሰቶ ጠይቀውነሌላንሳትዝታእ መጀመሪያ አሰልጥኖ መላክ በሚለው ላይ በጉልህ ያለብን ትልቁ ችግር እሱ ነው። አሰልጥነን ባለመላካችን ህግ እንኳን ራሱ ሶስት ጊዜ በመሰረቱ፣ ይሄ የውጭ አገር ስራ ትምሪት ሶስት ጊዜ ህጉ ሪቫይዝ ተደርጓል። በየጊዜው የተለያዩ ነገሮች ይገቡበታል። ግን በመፈጸም ዙሪያ ስትመጣ ለምሳሌ አሁን የሶስተኛው ይሄ ስድስት ሀያ ሶስት የሁለት ሺ ስምንት የወጣው ህግ ስታይ አንድ ወር ያህል አሰልጥኖ መልአክ መላክ ነው። ግን እስካሁን በተግባር የተደረገው እንቅስቃሴ በጣም ወስን ነው። ስለዚህ ልጆቻችን እዛ ይሄዱና በብዛት ደግሞ ገጠር ያሉ ልጆች ናቸው እዚህ ሀገር ላይ ገና አሁንም ሰማኒያ በመቶ ገጠር ያለ ሰው ያለበት አገር ነው። እነዚህ ልጆች እዛ ሲሄዱ ስለ ቋንቋው፣ ስለ ባህሉ፣ ስለአነጋገራቸው እንደ በአንድ ምሳሌ ብቻ ላስረዳሽ። አንዲት አሁን የጠየኳት ልጅ ከተመለሱት በሰዎች መነገድ ሰለባ የሆነች ልጅ ገና እንደ ደረሱ ሲጫጫሁ በቃ በሌ- ምክንያት ነው ሊገሉኝ ነው ብዬ ነው። ይሄ እንግዲህ የአረቦች ባህል ነው በንግግር ዙሪያ መናገር አለ። ስለ ባህሉ አያቁም ስለ ቋንቋው አያቁም ስለ አሰራሩ አያቁም እነዛ ደግሞ አንዳንዴ አሁን አረቦቹን ብቻ እናከፋለን የሚያደርጉት ነገር አለ ያናደዳል ያበሳጫል ወገንተኛ ስለሆንም ደግሞ ይሰማናል የልጆቻችን ጉዳት በአንጻሩ ግን ደግሞ እኮ አረቦቹ የጠበቁትን አያገኙም እንዲህ ይሰራሉ እንዲህ ይሰራሉ ተብሎ ሄደው ሽንት ቤቱንም አያውቁትም ታውያ መተኮሸውንም አያውቁትም ምግብ አበሳሰሉም አያውቁትም የቤቱን ባህሪ አያውቁትም እንዲሁ ስለ ንጽህና ብቻ አሁን አንድ ሳስቡ አእምሮ የለ የመጣብኝ አንዲቱን ልጅ እንትን ነው የምናግርሽ አጠደውና ወዲያው መታ ያጸደውትን ይሄ ቆሻሻ ነው ብላ እንደገና ታጸዳኛለች። ንጹውን እኮ ነው ትላለች። በዚህች ልጅ እይታ ገጠር እንደ ቤተሰቦች ባለ ማህበረሰብ ውስጥ መጣ ጽዳት ማለት ምን ማለት እንደሆነ ለዚች ልጅ እዩ ቤቱ ወይም በበት የሚለቀለቅ ሊሆን ይችላል። የቤት ጽዳት በአረቦቹ ሀገርና በእኛ ሀገር በተለያየ ኬሚካል በሚታጠብበትና ገጠር በመጡት ሁኔታ በጣም ይለያያል። እኛ ኮ ክልብስ እንኳን ሳይቀር መርጠን ቡላ ልብስ ድፍ የሚችል እንግዲያ ነው የምንለው፣ አደል ለእነሱ ግን በቀላሉ ይታያቸዋል። ስለዚህ በደንብ አሰልጥነን አንልክም። ከዛም በኋላ ደመወዛቸው የፊሊፒኖ ዜጎች ከሚቀጠሩበት አንድ ሶስተኛ የኛ ወርዶ ይቀጠራሉ። ይሄ የሚንጸባረቅ እውነት ነው። በስራውም ስለማይረኩ፣ አረቦቹ ደግሞ ወደ ማንገላታቱ ይሄዳሉ። ሌላው ስለ ሀገሩ ባህልም በደንብ አያውቁም። አንዳንዴ እኮ ሊያበሳጭሽ የሚችል ነገር ልሰሚት ያለሽ ሳውዲዎቹ እኮ ኢትዮጵያውያን የወሲብ ባህሪያቸው በጣም መጥፎ ነው ብሎ ይወስዳሉ። ጠባጫሪ ናቸው ብሎ ይወስዳሉ። ስልጠናው ላይ ነው እንግዲህ፣ ነው ልጆቹን በደንብ አሰልጥነን ስላላክ ናቸው እንዴት ተግባቦት ማድረግ እንዳለባቸው። ዶክተር አበባው በእርሶ ጥናትና በቅርበት ከሚያውቁት ይህንን ጠቅሰዋል። ሁለት ሺህ ስምንት የወጣ ህግ አለ ብለዋል። ማሰልጠን የማን ነው ኃላፊነት? ተኛና ማህበራዊ ጉዳይ ሚኒስቴር ነው? ክልል ነው? አቤት፣ ቲቪቲ የቲቪቲ ተቋማት እንዲያሰለጥኑ ነው የሚለው። ቲቪቲ ምንድን ነው ግን ይቅርታ? ቴክኒክና ሙያ ማለት ነው ተቋማት። እሺ፣ እሺ፣ እንዲያሰለጥኑ እንትን የሚለው እሺ። መስሪያ ቤት ነው ማለት ነው አይ ብዙ ተቋማት ናቸው። በዋናነት በፌዴራል ደረጃ ኤጀንሲ ያለው በዛ ነው እንዲመራ። የመንግስት መስሪያ ቤት ነው? የግል የግል መስሪያ ቤት ነው? ይሄ የመንግስት ነው። የመንግስት ነው። የመንግስት ነው። የሙያ ማሰልጠኛ ተቋማትን እኮ ነው የምልሽ። ቴክኒክ የቴክኒክ ኮሌጆች እኮ በጣም ብዙ አሉና አይደል? የቴክኒክና የሙያ ኮሌጆች ይህን ስልጠና እንዲሰጡ ነው የሚፈለገው። እንግዲህ በሕግ የተቀመጠ እሱ ሆኖ ሳለ ሕጉን ተፈጻሚ የሚያደርገው አካል ማነው የሚለው ደግሞ አለ። አንዲት ሴት ልጅ ከመሄዷ በፊት እድሜዋ ብቁ ያለመሆኑን ወይንም ደግሞ ስልጠና ማግኘት ያለ ማግኘቷን የሚያጣራ አካል፣ እነሱም ሳይጎዱ አገርም እርዳታ የሚያገኝበትን መንገድ የሚያስፈጽም ኃላፊነት የሚወስድ አካል ያስፈልጋል ማለት ነው። እውነት ነው። የድሮ ትዝታ ምናልባት አንድ ሁለት ነገሮች ልበለነ። እሺ፣ እሺ። ይሄ እኮ የህገ ወጥ የሰዎች ዝውውር ዓለም አቀፍ ችግሩ ሆኖ ነው። ለምሳሌ ወደ ደቡብ ኢትዮጵያ የሚካሄደው የሰዎች ዝውውር መነሻው ኢትዮጵያ ይሁን እንጂ ሰንሰለቱ መረቡ በጣም ረዥም ርቀት የሚሄድ የተለያዩ ሀገሮች የመንግስት መዋቅሮችን ሳይቀር የያያዘን ይሄ ይታወቃል። ስለዚህ በአንድ ሀገር ብቻ በሚደረግ ጥረት መቆጣጠር ይቻላል የሚል እይታ እንዳይኖር ስለፈለኩ ነው። ከዛ ውጭ ግን ኢትዮጵያ ውስጥ ትንግርት የሆነ ለውጥ መጥቷል። ባለፉት ሀያ አመታት ውስጥ ገንዘብ ማግኘት ተችሏል። ሰው ገንዘብ ባገኘ ቁጥር የመለወጥ ፍላጎቱ በዛኑ ያህል ጨምሯል። በህገወጥ መንገድ ለመሄድ የሚገፋፋ የሚያደርስ ለውጥ አለ። ገንዘብ ይዛሃል፣ ተጨማሪ ገንዘብ ማግኘት ትፈልጋለህ እና አንደኛው ምክንያት የሚሆነው ኢትዮጵያ ውስጥ ያለው አውንታዊ የሆነ የኢኮኖሚውን ለውጥ ተመሳሳይ የመነሳሳት ፍላጎት ፈጥሯል። ሰው ሌላ ዓለም ላይ ያለውን የተሻለ ህይወት ለማየት የሚችልበትም ደረጃ ደርሷል። ስለዚህ ይሄኛውንም አንደኛው ክንፍ ማየት የሚገባ ይመስለኛል። ከዛ በተረፈ ግን መንግስት ወደ ባህረ ሰላጤው ሀገሮች የሚሄዱ ወገኖቻችን ተገቢ ክህሎት ስልጠና እንዲኖራቸው ለማድረግ የተፈረሙ ስምምነቶች አሉ። እነሱ ስራ ላይ እንዲውሉ ማድረግ ያስፈልጋል። በዛ ረገድ የሰራተኛ ማህበራዊ ጉዳይ ሚኒስትር ብትጋብዙ አንችም መልካም ነበር። ያሉበትን ደረጃ ከኔም ከዶክተር አበባውን በተሻለ ሊያስረዱ በቻሉ ነበር ለማለት ነው። አቶ መለሰ አለም፣ ስለ እርስዎ ትብብር እጅግ አድርጌ ነው የማመሰግነው። በጣም ተባባሪ ኖት። ይህን ስራ ከተረከቡ ወዲህ እንደ አንድ ኃላፊነት እንደሚሰማው የመንግስት ባለስልጣን እየመጡ የኢትዮጵያ መንግስትን በኩል ያስረዱናል። በዛ በጣም ነው የምናመሰግነው። የማህበራዊ ጉዳይ በዚህ ደረጃ ተባብሮ ለመስራት ዝግጁ ነው። ከማንኛውም የመገናኛ ብዙኃን ጋር በትብብር ለመስራት ፍላጎታለሁ፣ ዝግጁ ነው። ግልጽ ለማድረግ ነው ለአድማጮቻችንም ለእርሱም። የማህበራዊ ጉዳይ ሚኒስቴርን እያንዳንዱ አሜሪካ ድምጽ ራዲዮ ጣቢያ ውስጥ የሚሰራ ጋዜጠኛ ይሞክራል። ኢሜይል አድርጉልን፣ ደብዳቤ ጻፉ፣ በደብዳቤ ጠይቁ እንባላለን፣ እንጠይቃለን መልስ ልናገኝ አልቻልንም። ይሄንን የምንናገረውን ሰምተው በሚቀጥለው ጥሪ በምናደርግላቸው ጊዜ በዝግጁነት መጥተው የሚሰሩትን ስራ እንደሚያስረዱ ባለሙሉ ተስፋ ነኝ እኔ። መልካም እሺ። አሁን አቶ ስለሺ እሺ። አቶ መለስ ባሉት ላይ ትንሽ ነገር ለማለት ፈልጌ ነው። ኢትዮጵያ አድጋለች። አዎ አድጋለች፣ ግን ስደተኛውን ማቆም ትንሽ እንዲሆን መግሳት ያላስቻለ እድገት ትርጉሙ ምን ነው? ጥሩ ጥያቄ ያነሳና ይቋረጥበታል። ይቅርታ አቶ መለስ አሁን ስለሺ ያነሳውን ጥያቄ ይመልሱልንና ከዛም ሌላ እንግዲህ ሰራተኛና ማህበራዊ ጉዳይ ሚኒስቴር ሊመልሰው የሚችለው አንድ ጥያቄ አለ። ከነኚህ ወደ ውጭ ከሚላኩት ኢትዮጵያውያን ገቢ ይገኛል። መንግስት ሰራተኛና ማህበራዊ ጉዳይ ሚኒስቴር የሚያገኘው ገቢ አለ። ያንን ገቢ ሊያስረዳን የሚችል መስሪያ ቤት ቢኖር በጣም ጥሩ ነበረ። እንግዲህ እኔ የውጭ ጉዳይ ሚኒስቴር ቃል አቀባይ ነኝ። የተሻለ የሚሆነው ከውጭ ጉዳይ እና ከዲፕሎማሲ ጋር የተያዙ ጥያቄዎች ቢቀርቡ ነው። ከዛ ገፋ ካለ ደግሞ አሁን ከወቅታዊው ዜጎቻችንን ከሳውዲ የመመለስ ጋር የተያያዘ ጥያቄዎች ቢቀርቡልኝ መልካም አይመስልሽም ወይ? ብረት ዝታ አደረግን እኮ። አቶ መለስ ቀደም ብለው በሙያው ጋዜጠኛ ነበሩ። ጋዜጠኛ መጠየቅ ነው። አድማጭ ይህንን ለምን አልጠየቀችም የሚልም እኮ በሀሳቡ ይግሏላል። ይቅርታ አሁን ኢትዮጵያ አድጋለች ብለዋል። ነገር ግን እንዴት ነው ህዝቧን ሰብስባ ማቆየት ያልቻለችው የሚለውን ስለ ሺ አቅርበው ነበረ። እሱን መልስ ይስጡን እና እናጠቃልላለን ለዛሬ እንግዲህ። ይሄም በተመሳሳይ እኔ ከመወክለው ዘርፍ ጋር የሚያያዝ አይደለም፣ ግን ቁም ነገሩ ምንድን ነው? ኢትዮጵያ ውስጥ ኢኮኖሚ እድገት ለመመዝገቡ ጥርጣሬ ነው ሊኖር አይገባም። የሚታይ፣ የሚዳሰስ፣ የሚጨበጥ ጉዳይ ነው። እያንዳንዱ የህብረተሰብ ክፍል ተጠቃሚ የሚሆንበት ወደ ታችኛው የህብረተሰብ ክፍል የሚመነዘር የኢኮኖሚያዊ እድገት አለ። ይሄ እድገት አንደኛ ደሀ ተኮር የሆነ የኢኮኖሚ ፖሊሲ ነው የምንከተለው። እያንዳንዱ የህብረተሰብ ክፍል አገሪቱ ውስጥ ከፈራው ሀብት ተጠቃሚ መሆን ችሏል። በዚህም ምክንያት ተጨማሪ ተጨማሪ ጎርሱ ሊለውጥ የሚችል ገንዘብ ለማግኘት ይፈልጋል። በዚህ ረገድ የህገወጥ አዘዋዋሪዎች ሰለባ የሚሆንበት ሁኔታ አለ። አሁን ያለው የህገወጥ የሰው ዝውውር ግን ኢትዮጵያ ውስጥ ያለውን ኢኮኖሚያዊ እድገት ለውጥ ይሸፍነው ወይም ጥላ ሊያጠላበት የሚችል አለ። ይሄ የኢትዮጵያ መንግስት የሚለው አለ። ይሄ ዓለም አቀፍ የፋይናንስ ተቋማት ለጋሾች ሁሉ ምስክር የሆኑት ነው። እና ከዚህ በላይ መሄድ ጉንጭ ማልፋት ዜጎቻችንን ከሳውዲ የመመለሱ ጥረት አሁን የደረሰበት ደረጃ አለ። መንግስት ባደረገው ዲፕሎማሲያዊ እንቅስቃሴ የሳውዲ መንግስት ተጨማሪ የእፎይታ ጊዜ ሰጥቷል። ይሄ አውንታዊ ነገር ነው፣ ግን ብቻውን የመጨረሻ ግብ አይደለም። በዚህ ጊዜ ውስጥ ደግሞ ዜጎችን ወደ ሀገራቸው መመለስ በጣም አስፈላጊ ነው። ለዚህ መንግስት አስፈላጊውን ርብርብ ያደርጋል። የማቋቋሙን ስራ በተመሳሳይ የሚሰራ ይሆናል። በአጠቃላይ ይሄ ለሶስት ወራት የዘለቀው ኦፕሬሽን ስኬት ወይም ድክመት መመዘን ያለበት በ ሶስቱ እስከተሰራ ስራ አንጻር መሆን አለበት። ሪያድ ውስጥ የተከሰተ የትኬት ከትራንስፖርት ጋር የተከሰተ ችግር አለ። እሱ ብቻውን አጠቃላይ ሂደቱን አይገልጽም። አርባ አምስት ሺህ ሰው በአንድ ጊዜ መመለስ መቻል ብቻውን መቶ አስራ አንድ ሺህ ሰው የትኬት የጉዞ ሰነድ እንዲወስድ ማድረግ ብቻውን ትልቅ ስኬት ተደርጎ የሚወሰድ ነው እና የዜጎቻችን እንግልት መከሰት ያልነበረበት ነው። መንግስት እሱን ለመፍታት የኢትዮጵያ አየር መንገድም የሳውዲ አረቢያ አየር መንገድም ሆኖ ይሰራል። በዚህ ረገድ ያሉ ጉድለቶች መታረም ይኖርባቸዋል። ይሄን ነው ማለት የሚቻለው። ወይዘሮ ትዝታ ሌሎች ወንድሞችንም ላመስግን፣ ዶክተር አበባውንም አቶ ስለሺ ሽብሩንም። እሺ እኔም እጅግ አድርጌ አመሰግናለሁ በአድማጮቻችን ስም። ዶክተር አበባው ማናየ የማጠቃለያ ሀሳብ ይስጡኝ። ምናልባት አንድ ነገር እንዳይንታታ ፈልጌ ነው። አሁን ብዙ ዋናውን ትን ጥያቄ ኢትዮጵያ አድጋለች አላደገችም የሚለው ነገር ዋና ትኩረታችን መሆን አለበት ብዬ ለመውሰድ ይቸገራለሁ ነው መሰለሽ። በጣም እያደግሽም ጉዞ ሊበዛ ይችላል። ምክንያቱም አሁን ትራንስፖርቱ ሲሳለጥ፣ የመገናኛ ብዙሀኑ ሲሳለጥ፣ ሞባይል በቀላሉ በእጅ ሲገባ ሚሚ ነገሮች አንዳንዴ እድገት እንደውም ጉዞን ሊያመጣ ይችላል። እኔ አሁን ያመጣቸው አሉታዊ ነገሮች እንዳሉ ማለት ነው። የኢኮኖሚ አናሊሲስም ባለሙያ አይደለውም ግን ማየት ያለብን እኛ ሰዎች በዚህ በኢትዮጵያ ውስጥ ባለው ጠቅላላ እንቅስቃሴ ውስጥ የመለወጥ ፍላጎታቸው የጨመረውን ያህል ያላገኟቸው ነገሮች አሉ። መነሻ ገንዘብ ይፈልጋል። አሁን እርቦት እሚሄድ የለም። በመሰረቱ እኔ ከጠየቅኳቸው ልጆች በሙሉ ከሚበሳጩበት ነገር እዛ ሲሄዱ እርቧቸው ይሄዱ ይመስላቸዋል። እርቦት የሚሄድ አንድም ልጅ የለም። እንደዚህ ብለውኝ አያውቁም። እኔ ብዙ ልጆችን ጠይቄያለሁ። ዋናው ጥያቄያቸው ምንድን ነው? የተሻለ ለመለወጥ መነሻ ገንዘብ፣ ቦታ፣ እንዲህ አይነት ነገር በቀላሉ አያገኙም። እዛ የሚገኘው ገንዘብ አሁንም የኢትዮጵያና የሚድል ኢስቱ የገቢ ደረጃ በጣም ሰፊ ልዩነት አለ። ይሄ እስኪቀራረብ ድረስ ስደቱ መቀጠሉ አይቀሬ ነው። ብንዘጋጅ ነው የሚሻለው። ስደት ይቀራል ኮማዝ አይደለም። ህጋዊ መልክ እየያዘ ይመጣል። በጣም ካልተቸገረ ራሱን አጋልጦ ለሞት እየሰጠ መሄድን እየቀነሰ ይመጣል እንጂ እኮ ስደት ዓለም አቀፋዊ ገጽታ ነው። ከፍተኛ ገዝ የሚካሄድበት ነው። የዓለም አቀፉ የፍልሰት ድርጅት እኮ ማይግሬሽን ቤኔፊትስ ኦል ነው የሚለው። ስደት ሁሉንም የሚጠቅም ነው በመልክ ከተያዘ፣ በስርዓት ከተያዘ ስለዚህ በስርዓት መያዝ ያለብን ነው የሚመስለኝ። እሺ ዶክተር አበባው ማናዬ በጣም አርጌ ነው የማመሰግነውት። አቶ መለስ አለምም እንዲሁ አመሰግናለሁ። ስለ ሽሽብሩ ስልኩ አልተባበረንም። ቁም ነገር አዘል ነጥቦችን ሲያነሳ የነበረ ጋዜጠኛ ነው። እጅግ አርጌ ነው ማመሰግነው በአድማጮቻችን ስም እኔም አንቺን ወይዘሮ ሱልታን አንቺን አመሰግናለሁ። የአሜሪካ ድምጽ ሬዲዮን አድማጮችን አመሰግናለሁ።